የኢትዮጵያ መንግስት የአዲስ አበባ ከተማን ከአጎራባች የኦሮሚያ ከተሞች ጋር በልማት አስተሳስራለሁ ሲል ያቀረበው እቅድ ሰፊ ሕዝባዊ ተቃውሞ ሲገጥመው የአሁኑ ለሁለተኛ ጊዜ ነው። ተቃውሞ ባለፈው ዓመት ከነበረው ጋር ሲነጻጸር ሰፊውን የኦሮሚያ አካባቢ ያንቀሳቀሰም ሆኗል። ተቃውሞ በትምህርት ተቋማትና በወጣት ተማሪዎች የሚካሄድ ይሁን እንጂ አንዳንድ አካባቢዎች ነዋሪዎቹም ከሰልፉ ለመቀላቀል እየሞከሩ መሆኑን የአይን እማኞች ይናገራሉ። በመንግስት በኩል ይህ አይነቱ ተቃውሞ እንደሚከሰት አስቀድሞ የተገነዘበና የተዘጋጀበትም ይመስላል። በሁሉም አካባቢዎች የጸጥታ ኃይሎችን በማሰማራትና የኃይል እርምጃም እየወሰደ ነው። በርካቶች ቆስለዋል። የተገደሉ ተማሪዎችም አሉ። ቁጥራቸውን ከገለልተኛ ወገን ማጣራት ባይቻልም እንደ ኢህአዲግ ባለ አፋኝ አገዛዝ ውስጥ የአዲስ አበባ ማስተር ፕላን የኦሮሞ ገበሬዎችን ያፈናቅላል፣ የመሬት ቅርምትም ስለሆነ እንቃወመዋለን ያሉት ሰልፈኞች ጥያቄያቸው ከማስተር ፕላኑ ባሻገር መሰረታዊ መብቶቻችን ይከበሩ የሚል እንድምታ ሊኖረው እንደሚችል መገመትም አዳጋች አይደለም። የኦሮሚያው ሰልፍ ከመጣጧፉ አስቀድሞ በጎንደር አካባቢ ብሔርን መሰረት ያደረጉና ሌሎች የመብት ጥያቄዎችን ያነገቡ ተቃውሞዎች መደረጋቸውን፣ ይህን ተከትሎም በጎንደር እስር ቤት ውስጥ በተነሳ የእሳት ቃጠሎ እስረኞች ማምለጣቸውንና መገደላቸውም፣ ይህም በአካባቢው ውጥረት መቀስቀሱን የተለያዩ መረጃዎች ያመለክታሉ። በኦሮሚያ ባሉ በርካታ የትምህርት ተቋማትና በሀገሪቱ ባሉ ሌሎች ከፍተኛ የትምህርት ተቋማት እያገነገነ ያለው ተቃውሞ በአማራ ክልል ካለው ጋር ተዳምሮ ሀገሪቱ በጂኦግራፊያዊ ስፋቷ ሰፊ ሊባል የሚችል ተቃውሞ እያስተነገደች ትገኛለች። በአሁኑ ጊዜ ተማሪ መር የሆነው ይህ ተቃውሞ በማህበራዊ ሚዲያ እያገኘ ካለው ድጋፍና የስደተኛ የፖለቲካ ተዋንያን ምክር ባሻገር ከዚህ ቀደም በኢትዮጵያ በተደጋጋሚ እንደተደረጉት የተቃውሞ እንቅስቃሴዎች ሁሉ ይህም መሪ አልባ የተቃውሞ እንቅስቃሴ በገዥ ፓርቲ ላይ ጫና አሳድሮ ውጤታማ ለመሆን ብዙ መንገድ ይቀረዋል ብሎ መገመትም ይቻላል። ገዥ ፓርቲ በበኩሉ ተቃውሞ ብዙም እንዳላሳሰበው ለማስመሰል ይሞክር እንጂ የተቃውሞ እንቅስቃሴውን በአይነ ቁራኛ እየተመለከተው መሆኑን ውስጥ አዋቂዎች ይናገራሉ። ተቃውሞ መሪ አልባና የተደራጀ አለመሆኑን የተገነዘበው ምሁራንና የፖለቲካ ቡድኖች የህዝቡን መነቃቃት ወደ ተደራጀ እንቅስቃሴ ለመምራት ድንገተኛ የሆነ ሰፊ ስራ ውስጥ ገብተዋል። በሀገር ቤት ስውር አባላት እንዳሉት የሚገልጸው አርበኞች ግንቦት ሰባትም ሆነ ተበታትነው ያሉት የኦሮሞ የፖለቲካ ድርጅቶች ከህዝቡ ለመጣው ጥያቄ የሚጠበቅባቸውን የአመራር ምላሽ ለመስጠት ጉድ ጉድ እያሉ መሆናቸውንም መረጃዎች ይጠቁማሉ። እስካሁን በመግለጫ መልክ እየተሰጡ ባሉ አስተያየቶች የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ ጋር መተባበር ካልቻለ ትግሉ ውጤት አያመጣም፣ በስልጣን ላይ ያለውንም አፋኝ ስርዓት ለመለወጥ አቅም አይኖረውም የሚለውን አቋማቸውን ብሔር ተኮር ያልሆኑት የፖለቲካ ቡድኖች ለኦሮሞ ልሂቃን አቅርበዋል። የኦሮሞ የፖለቲካ ቡድኖችም በኦሮሞ ላይ የሚደርስ በደል የኦሮሞ ብቻ ስላልሆነ ሌላው የኢትዮጵያ ህዝብ አብሮ መቆም አለበት እያሉ ነው። እነዚህ የፖለቲካ ዲስኩሮች እስካሁን ይፋዊ በሆነ መንገድ ለፖለቲካ መደራደሪያ ባይቀርቡም በመግለጫ መልክ ተሰምተዋል። ኢሳት ቴሌቪዥን ላይ የኦሮሞ ዴሞክራሲያዊ ግንባር መሪ የሆኑት ዶክተር በያና ሶቦ በኦሮመኛ ቋንቋ ይህን ሲሉ ተደምጠዋል። ሲያሳ ያኔ ኦሮሞ ፊ አማራ ወዲፈ አንጎረትሩ በርባዱ ጨብሳ ኦሮሞ ፊ አማር ዮ ወዲገሌ ወኑበኔ ወጂ ፉልዶረት አርካንፈን ኡምሪ ሞቱማ ዱጉርሳ ወያኔ ይገባበል። ህዝባዊ ተቃውሞ ዓመታትን በተለያዩ መንገዶች ሲታገሉ ለቆዩት ሁሉም የፖለቲካ ፓርቲዎች መልካም አጋጣሚ ይመስሏል። ህዝባዊ ተቃውሞን መንደርደሪያ ማድረግም ከብልህ የፖለቲካ መሪ የሚጠበቅ ተግባር መሆኑን የተገነዘቡም ይመስላል። አንድ ትልቅ የቤት ሥራ ግን ከፊት አለ። ብሔር ተኮር የሆኑ ከመገንጠል እስከ ራስ ገዝ መብት በሚጠይቁና በተለምዶ የአንድነት ኃይል በሚባሉት ኃይሎች መካከል የግራና የቀኝ ፖለቲካ ኃይሎቹን ወደ ጋራ መግባባት የሚያመጣ ይህ ነው የሚባል ዝቅተኛ የመግባቢያ ስምምነት በሌለበት እንዴት በጋራ ወደፊት መራመድ ይቻላል? የሚል ይህን ጥያቄ የቅንጦት አድርገው የሚመለከቱት አሉ። አሁን ቅድሚያ የሚሰጠው በስልጣን ላይ ያለውን ስርዓት ማስወገድ ነው የሚሉት ወገኖች በግራና ቀኝ ክንፍ ፖለቲከኞች መካከል ለአምስት አስርት ዓመታት በኢትዮጵያ ፖለቲካ ውስጥ የነበረውን እውነታ መለስ ብለው ለማየት የደፈሩ አይመስልም። ማዕከላዊው መንግሥት አድራጊ ፈጣሪ ሆኖ ዘመናትን በኖረችው ሀገር ኢትዮጵያ የፌዴራል ስርዓቱና የብሔር ጥያቄ አዲስ መልክ በያዙበት ባለፉት ጥቂት ዓመታት ውስጥ ሁሉን ሊያስማማ የሚችል የፖለቲካ ፕሮግራም ይዞ የፖለቲካ ኃይሎቹን ወደ አንድ ማምጣት የሚችል የፖለቲካ መሪና ድርጅት እስካሁን አልተፈጠረም። ከወራት በፊት ባለመተማመንና በመወነጃጀል ተጠምደው የነበሩ የሁለት ጎራ የፖለቲካ ኃይሎች በጋራ መስራት አስፈላጊነት ላይ ያሳዩት በጎ ፈቃድ ጥሩ መንደርደሪያ ቢሆንም ሩቅ መንገድ ለመጓዝ ግን የሰከነ ውይይትና ሰጥቶ የመቀበል እርምጃን የሚጠይቅ ነው። ያልተደራጀ አሊያም መሪ የሌለው ተቃውሞ ውጤታማ ሊሆንም ሆነ በገዢው ፓርቲ ላይ ግፊት አሳድሮ አንድም ለድርድር ሲሆን ደግሞ ለስርዓት ለውጥ አቅም ሊኖረው አይችልም። እንደ ጸጥታና ደህንነት ተንታኞች እምነት የሕዝባዊ ተቃውሞን የሚደግፉ ወታደራዊም ሆነ ሲቪል ባለስልጣናት ዋና ኢላማ መሆን አለባቸው። አሁን በኢትዮጵያ ባለው ተጨባጭ ሁኔታ ገዢው ፓርቲ ኢህአዴግ ብሎም ሁሉን አድራጊው ህወሓት በዘረጉት መዋቅር ከመንግሥት መዋቅር አፈንግጦ ወደ ተቃውሞ የሚቀላቀል የፖለቲካ መሪ መጠበቅ የዋህነት ይሆናል። የመከላከያና የደህንነት ተቋማትም ቢሆን ሌላውን እንደ ጠላት የሚያየው እንጂ ለህዝባዊ ተቃውሞ ምላሽ የሚሰጥ ስነ ልቦናዊ ዝግጅት ያላቸው አይደሉም። ወትሮ ተቃዋሚዎች የገዥውን ፓርቲ ወገኖች ለመሳብ ሙከራ ከማድረግ ይልቅ በማራቅና በማሸማቀቅ ላይ ስለሚያተኩሩ እንዲህ ባለው ተቃውሞ ወቅት አይናቸውን የሚጥሉበት የውስጥ አርበኛ ለማግኘትም አዳጋች ይሆናል። ከገዥው ፓርቲ ኢህአዴግ አንዱ አባል የሆነው ኦህዴድ ጋር ይፋዊ ያልሆነ ግንኙነት ያላቸው የኦሮሞ ልሂቃን ይነስም ይብዛ ይህንን ሙከራ የማድረግ እድል አላቸው። ሌላው አብይ ጉዳይ ህዝባዊ ተቃውሞ ሲበረታ ከገዢው ፓርቲ ጋር በጓሮ በር የሚደረጉ ድርድርና ንግግሮች ውጤት ላለው የፖለቲካ ለውጥ አስፈላጊ ናቸው። የፈረንጅ ዲፕሎማቶች ከሚጫወቱት ሚና በበለጠ ገለልተኛና ተሰሚ የሆኑ የሀገር ልጆችን ማሰናዳት አንዱ የቤት ሥራ ነው። አመፅና ህዝባዊ ተቃውሞ በራሱ ግብ አይደለም። ግቡ የፖለቲካ ለውጥ ሲሆን አመፅና እምቢተኝነት የፖለቲካ አላማን ለማስፈጸም የሚውሉ መሳሪያዎች ናቸው። በየአቅጣጫው ያሉ የፖለቲካ መሪዎች አንዳች ገንቢ እርምጃ የማይወስዱ ከሆነ ይልቁንም በከፋፍለ ግዛ ፖሊሲው የሚታወቀው ኢህአዴግ ሰልፉን በተሳካ መልኩ ለራሱ ዓላማ ማስፈጸሚያ ይጠቀምበታል። በሕዝቦች መካከል መፈራራት እንዲሰፍንና ኢህአዴግ ብቸኛ የኢትዮጵያ አዳኝ ሆኖ እንዲታይም ለፕሮፖጋንዳ ዓላማው ይጠቀምበታል። የከሸፉ ሰልፎችና ተቃውሞዎችን ቢሆኑ የኢህአዴግን አይነካይነትና አይደፈሪነት እንዲያሳዩ አድርጎ በመቃኘት በሕዝቡ ላይ የሥነ ልቦና ሽንፈት እንዲሰማው የሚያደርጉ ይሆናሉ። ለዋዜማ ራዲዮ अर्घवशनिक